ሀገርኛ ሪፖርት የአዲስ አበባ ከተማ አስተዳደር በመጪው የኢትዮጵያ ሁለት ሺህ አስራ አራት ዐመተ ምህረት አስተዳደሩ በገንዘብ ተርሳቢያ አዳዲስ የኮንዶሚኒየም ግንባታ እንደማያከናውን አስታወቀ። ግንባታ የማይከናወነውም በሀያ ሰማንያ እና አርባ ስልሳ የኮንዶሚኒየም ቤቶች መሆኑንም አስተዳደሩ ትናንት ባወጣው መግለጫ ጨምሮ አስታውቀዋል። ከበላይነት እንዴ አዲሱ የዘይት ማምረቻ ፋብሪካ የተገዛና ና በጉና ንግድ ድርጅት መጋዘን ውስጥ ተከማኝቶ የተገኘ አንድ ነጥብ ስድስት ሚሊዮን ሊትር ዘይት ላለመበላሸቱ የማረጋገጫ ፍተሻ እንዲደረግበት የፌዴራል መጀመሪያ ደረጃ ፍርድ ቤት አርብ ነሐሴ ሀያ አንድ ቀን ሁለት ሺህ አስራ ሶስት አመተ ምህረት ትዕዛዝ መስጠቱን ከፍርድ ቤት የተገኘው ዜና አመለከተ። ፍርድ ቤቱ በሰጠው ትዕዛዝ መሰረት የኢትዮጵያ መድኃኒት ባለስልጣን ይህን አንድ ነጥብ ስድስት ሚሊዮን ሊትር ዘይት መበላሸት ወይም አለመበላሸቱን ምርመራ አከናውኖ ውጤቱን ማሳወቅ ይኖርበታል ብለዋል። ይህ ከበላይ ነክ እንደ አዲስ የዘይት ፋብሪካ የተገዛው ዘይት ጉና የንግድ ድርጅት ሲሆን ጉና የንግድ ድርጅትም የሚሉ ዘይት በፍቃድ በትግራይ ክልል የተገዛ መሆኑን አስታውቋል። የፌዴራል ፖሊስ ኮሚሽን ይህ አንድ ነጥብ ስድስት ሚሊዮን ሊትር ተገዝቶ በጉና የንግድ ድርጅት መጋዘን ውስጥ በመገኘቱ መጋዘኑ እንዲታሸግ ማድረጉን አስታውቋል። ዘይቱ በቆይታ ብዛት እንዳይበላሽ በሸማቾች የህብረት ስራ ማህበራት በኩል ተሸጦ ገንዘቡ በዝግ ሂሳብ እንዲቀመጥ ይታዘዝልን በማለት ፍርድ ቤቱ መጠየቁን የደረሰን ዜና ጨምሮ ያስረዳል። የጉና ንግድ ድርጅት ግዢውን የፈጸምኩት በሕጋዊ መንገድ ሲሆን በንግድ ሚኒስቴር ቁጥጥር እና የዋጋ ተመን ወጥቶለት መሆኑን በዚሁ ጊዜ ለችሎቱ አስታውቋል። ግዢውም የተፈጸመው ለትግራይ ክልል ለማከፋፈል መሆኑንም ጨምሮ ጠቅሷል። ፍርድ ቤቱ የጉናን ንግድ ድርጅት ያቀረበውን ክርክር ተመልክቶ የጉና ንግድ ድርጅት ተወካይ ባሉበት መጋዘኑ እንዲከፈትና እንዲመረመር ትዕዛዝ ሰጥቶ ችሎቱ ተነስቷል። የኢትዮጵያ መንግስት አራት መቶ ስምንት ሚሊዮን የአሜሪካን ዶላር አይ ኤም ኤፍ በሚል ምህጻረ ቃል ከሚታወቀው ዓለም አቀፉ የገንዘብ ተቋም አርብ ነሐሴ ሀያ አንድ ቀን እንደተለቀቀለት ለማወቅ ተችሏል። የኢንተርናሽናል የገንዘብ ተቋም አይ ኤም ኤፍ በዚሁ ጊዜ ጎረቤት ሀገር ኬንያ ሰባት መቶ ሀምሳ ሚሊዮን ዶላር፣ ሱዳን ደግሞ ስምንት መቶ ስልሳ ሚሊዮን የአሜሪካ ዶላር ተለቆላቸዋል ብለዋል። ይህ ገንዘብ በኮቪድ አስራ ዘጠኝ ቫይረስ ሳቢያ በየሀገራት ውስጥ የተፈጠረውን ቀውስ ለመደጎም እንደተሰጠ ተነግረዋል። በሁለት ሺ አስራ ሶስት ዓመተ ምህረት የበጀት አመት የአዲስ አበባ ከተማ አስተዳደር ለህንፃ ኪራይ ብቻ ከስምንት መቶ ሚሊዮን ብር በላይ ማውጣቱን የአዲስ አበባ ከተማ አስተዳደር የመንግስት ህንፃና ንብረት አስተዳደር ባለስልጣን አስታወቀ። የከተማዋ ምክትል አስተዳዳሪ ወይዘሮ ዳንቻ አበቤ የከተማዋን የሁለት ሺ አስራ ሶስት አመት በጀት በሚገመግሙ ወቅት እንዳስታወቁት የአዲስ አበባ አስተዳደር በየአመቱ ለቢሮች ላይ ከአንድ ቢሊዮን ብር በላይ ወጪ እንደሚያደርግ መግለጻቸው የሚታወስ ነው። አርብ ነሐሴ ሀያ አንድ ቀን ሁለት ሺህ አስራ ሶስት አመተ ምህረት በተደረገ የአፈጻጸም እና የምዘና ስብሰባ ወቅት በሁለት ሺህ አስራ ሶስት አመተ ምህረት ስምንት መቶ ሚሊዮን ብር ለቢሮ ኪራይ መከፈሉን አረጋግጧል። አስተዳደሩ ይህንን ከፍተኛዎች ከግምት ካስገባ በኋላ በሚቀጥሉት ሶስት አመታት ይህን ለመቅረፍ እቅድ ተይዞ እየተሰራ መሆኑንም ጨምሮ ገልጿል። በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ የነበሩ አንድ ሺ ስምንት መቶ ሰማኒያ ስድስት የንግድ ተቋማት ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታወቀ። የዋጋ መናርና የተለያዩ የኢኮኖሚ አሻጥር የፈጸሙ የንግድ ድርጅቶች የማሸግ እርምጃ መውሰዱን ንግድ ቢሮ ጨምሮ ገልጿል። ከዚህ በተጨማሪ ፈቃድ ከተሰጣቸው ውል ውጭ ሲሰሩ የነበሩ ስድስት መቶ ሀምሳ ሰባት ድርጅቶች ደግሞ ሙሉ በሙሉ የንግድ ፈቃዳቸው እንዲሰረዝ መወሰኑን ገልጿል። በኢኮኖሚ አሻጥሩ ከፍተኛ ጥፋት ሲፈጽሙ የነበሩና ና በአድ ነገር በመከላከል ለህብረተሰቡ ሸቀጦችን ሲያቀርቡ የነበሩ ስልሳ አራት የንግድ ተቋማት በወንጀል ክስ እንዲጠየቁም ተደርጓል። የፍርድ ቤት ውሳኔ እንደታወቀ ይህንን ውሳኔ በይፋ ለህብረተሰቡ ለማሳወቅ የአዲስ አበባ አስተዳደር ቃል ገብቷል። መጪውን የአዲስ ዓመት ከአስራ አመት ምክንያት በማድረግ የተጋነነ የዋጋ ጭማሪ ነው የሚያደርጉ የንግድ ተቋማት ላይ እንዲወስድ ተብሎ መወሰኑንም የአዲስ አበባ ንግድ ቢሮ ጨምሮ አስታውቋል። በሌላም በኩል በአዲስ አበባ የሚገኘው ታሪካዊ የራስ ኃይሉ ተክለ ሃይማኖት መኖሪያ ቤት መፍረሱን ያገኘነው ዜና አመለከተ። በአሁኑ ጊዜ የፈረሰው የራስ ኃይሉ ተክለ ሃይማኖት ቤት ዙሪያው ባዶ ቦታ ዙሪያው መታጠሩም ተገልጿል። የከተማው አስተዳደር ከፌዴራል ቤቶች ኮርፖሬሽን ጋር ባለው ስምምነት መሰረት በቅርስነት የተመዘገቡ ቤቶች እንዳይፈርሱ ስምምነት ቢኖራቸውም ነገር ግን እስካሁን ይህ ስምምነት ተግባራዊ ሲሆን አለመታየቱን ዜናው ጨምሮ ያስረዳል። በአዲስ አበባ እጅግ በጣም የናረው የቤት ክራይ ዋጋ የራስ ምታት መሆኑን የተለያዩ የዜና ምንጮች አስታወቁ። መንግስት እየናረ የመጣውን የቤት ክራይ ለማስታገስ በመጪዎቹ ሶስት ወራት ውስጥ አንድም አከራይ የቤት ኪራይ ዋጋ እንዳይጨምር መመሪያ አውጥቷል። መመሪያው የወጣው ቅዳሜ ነሐሴ ሀያ ሁለት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ነው። በአዲስ አበባ የተለያዩ አይነት የቤት ኪራይ ዋጋዎች አሉ። አንደኛው የቀበሌ ቤቶች ዋጋ ነው። ይህ ዝቅ ባለ ዋጋ የሚከራይ እነዚህ ዝቅ ባሉ ዋጋዎች የሚከራዩ ቤቶች ናቸው። ሁለተኛው በኪራይ ቤቶች ስር የሚተዳደር እንደ ቀበሌ ቤቶች ሁሉ በስልሳ ሰባት ዓመተ ምህረት የተወረሱት ናቸው። እነሱም በመጠኑም ቢሆን ከቀበሌ ቤቶች በዋጋ ከፍ ያሉ ናቸው። በሦስተኛ ደረጃ የግል የኪራይ ቤቶች ናቸው። እነዚህ በጣም ውድ ናቸው፣ ግን ደረጃቸው ወይም ጽዳታቸው ከቀብሌም ሆነ ከኪራይ ቤቶች የተሻሉ ናቸው። በአራተኛ ደረጃ የድርጅት ቤቶች አሉ። ቤተ ክህነት ሰፋፊ ቤቶችን ታከራያለች። የእነሱ ቤት ከግል ኪራይ ቤቶች አነስ ያለ ነው። ሌሎች የኪራይ ቤቶችም አሉ። የኪራይ ቤቶች ወይም የቀበሌ ቤቶች ሆነው ቀድሞ የተከራዩትን ክፍሎች ቀንሰው ወይም ማድ ቤቶቻቸውን የሚያከራዩት ናቸው። የእነኚህ ቤቶቿታ ከዋናው ኪራይ በሁለት መቶና ሶስት መቶ ባደገ ኪራይ የሚከራዩ ናቸው። አከራዮቹ ከመንግስት ወይም ከቀበሌ የተከራዩ ስለሆኑ ብዙ ድምብቆች አለባቸው። የተወሰኑ ሰዎች ደግሞ ኮንዶሚኒየም ሲደርሳቸው ወይም ቤት ሰጥተው ከአከራዩ በኋላ በዝቅተኛ ዋጋ የተከራዩትን የቀበሌ ወይም የኪራይ ቤቶችን ቤቶች ባለመልቀቅ የሚያተርፉ ናቸው። እንደዚህ ያሉ የተዘበራረቁ በህግ የታወቁ የቤት ኪራይ ተመኖች እጅግ የከፋ የኪራይ ቤት ጭማሪ በየቀኑ የሚያደርጉ ናቸው። መንግስት ይህንን ለመከለስ ና ወቅት የኪራይ ቤት ዋጋ ባይተን ምንም ቅዳሜ ዕለት በወጣው መግለጫ መሰረት በቀጣዮቹ ሶስት ወራት ውስጥ ምንም የዋጋ ጭማሪ እንዳይደረግ የሚያሳስብ መግለጫ አውጥተዋል። ቀደም ሲል በተስማሙበት ዋጋ ሳይለወጥ ለሶስት ወራት እንዲዘልቅ አዲሱ መመሪያ ሲያሳስብ፣ ተጨምሮ ቢገኝ የሚመለከተው አካል ወዲያውኑ እርምጃ እንዲወስድ መመሪያው ይጠቁማል። የዚህ አይነት እርምጃ ከዚህ በፊትም በኮቪድ አስራ ዘጠኝ ጊዜ መንግስት መውሰዱ የሚታወስ ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። በኦሮሚያ ክልል በምስራቅና ምዕራብ ወለጋ ዞኖች ሶስት መቶ ሰባ ሶስት የሸኔ ተዋጊዎች መግደሉን የኦሮሚያ ክልል ፖሊስ ኮሚሽነር ጀኔራል አራት ሶ መርዳታ ትናንት እሑድ ነሐሴ ሀያ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት በአወጡት መግለጫ አስታወቁ። ኮሚሽነሩ ትናንት እንደገለጹት ኦነግ ሸኔ በተለያዩ የኦሮሚያ ክልል ውስጥ ከሁለት መቶ በላይ ሰላማዊ ዜጎችን ገድሏል ብለዋል። የኦሮሚያ ፖሊስ ፖሊስ ጨምሮ እንደገለጸው ሸኔ ከትህነግ ጋር ተቀናይቶ ኢትዮጵያን ለማጣት በይፋ ከገለጸ በኋላ የኦሮሞ ሕዝብ የሸኔን አላማ በግልጽ ለመረዳት አግዟል በማለት ግልጸውታል። በዚህ እገዛ መነሳሳት በመላው የኦሮሚያ ክልል የተደረጉ ሰላማዊ ሰልፎች ተደርገው ህዝቡን በሸኔ ላይ በተወሰዱት እርምጃዎች እንደ መልካም ግብአት መጥቀሙን የሚያመለክት የሆነውን ኮሚሽነር አራሶ አስታውቀዋል። አሸባሪው ሸኔ ከትል ጋር ምንም አይነት ልዩነት እንደሌለው፣ ሸኔ ቅጥረኛ እንደሆነን አረጋገጥ ተችሏል ብለዋል።